በብሪታንያ ብሔራዊ ጦር ቤተ መዘክር ለሕዝብ እይታ ሲቀርብ የቆየው የአፄ ቴዎድሮስ ጸጉር ወደ ሀገሩ እንዲመለስ ዛሬ ለኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ለሚመራው ልዑካን ቡድን በክብር ተረክቧል። አፄ ቴዎድሮስ ለኢትዮጵያ አርማ ነው፣ መለያ ምልክት መለኪያም ነው የማንነት። የወቅቱን የሀገሩን ጠላቶች እንግሊዞችን ብቻ ሳይሆን ራስ ወዳድነትን ጭምር ድል ነስቶ ያሳየን ለእውቀት፣ ለአንድነት ለአብሮነት ራሱን የሰዋ ነው። ከዛሬ 151 ዓመት በፊት እንግሊዞች ከመቅደላ ጦርነት በኋላ ከኢትዮጵያ የዘረፉት ሀብትና ንብረት አልበቃ ብሏቸው ከአፄ ቴዎድሮስ ልጅ ልዑል አለማየሁ በተጨማሪ የአፄ ቴዎድሮስን ጸጉር ላሽተው ነበር ያመጡት። ሀገሬን በጠላት እጅ ወድቃ ላይም ብለው ራሳቸውን ካጠፉ በኋላ ያገኟቸው እንግሊዞች በወቅቱ አሟሟታቸውን ከሳለው አርቲስት ቤተሰቦች ይህ ጸጉር ለቤተ መዘክሩ በ1959 እንደተሰጠ ሙዚየሙ አስታውቋል። ቤተ መዘክሩ እንደ ጎርጎርሳውያን አቆጣጠር ሚያዝያ 27 2018 በቀጥታ ህጋዊ ጥያቄ ከኢትዮጵያ ባህልና ቱሪዝም እንደቀረበለት አስታውቀው ይህ ቅርስ በኢትዮጵያ ባህል ቅርስ ብቻ ሳይሆን ታላቅ ክብር ያለው ቅሪታ አካል በመሆኑ በክብር እንዲመለስ መወሰናቸውን የሙዚየሙ ቅርስ አሰባሳቢ ገልጸዋል። ከ151 ዓመት በፊት እንግሊዞች የዘረፏቸውን ንብረቶቻችንን እንደ ቅርስና ታሪክ ማሳያ ሆነው በየሙዚየሙ ቢያስቀምጧቸውም ለእኛ ለኢትዮጵያውያን ግን የታሪክ አሻራ፣ የስልጣኔ ማሳያ፣ የእድገታችን መሰ መሰረት የእውቀታችን መለኪያዎች፣ የማንነታችን መገለጫዎች ናቸው። የስጋና የነፍስ የስሜት ቁርኝት አላቸው። የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው እንደተናገሩት ኢትዮጵያ ትላንት የነበረው እድገቷ ዛሬ አልታየው እነኚህ የታሪክ መስታወት የሆኑት የስነ ጽሁፍና ሌሎችም ሀብቶቿ ተዘርፈው በመውጣታቸው ማጣቀሻ መሰረት ማጣታችን ነው ሲሉ ተደምጠዋል። አቶ ገዛኛ አባተ በኢትዮጵያ ባህልና ቱሪዝም ሚኒስትር የህዝብና ዓለም አቀፍ ግንኙነት ኃላፊ ለዲደብሊው ራዲዮ በርክክም እንደተናገሩት ዛሬ እኛ ደግሞ በዚህ ዕለት ታሪክ ሰሪዎች ባንኖንም ታሪክን ለመጠበቅ ያለንን ኃላፊነት ለመወጣት የተንደረደርንበት ወይንም ለወደፊት ሌሎችንም ቅርሶች ለማስመለስ በሪ ከፍታል ብለን የምናስበውን ይህንን ቅርስ ለመረከብ ስንመጣ ከባድ ኃላፊነት ተሸክመን የመጣ ነው። ልዩ ደስታ ነው የተሰማን። ምክንያቱም ለአገር አንድነት ለሉዓላዊነት ለሕዝብ ፍቅር ሲሉ እራሳቸውን መስዋዕት ያደረጉ ታላቅ የምንኮራበት የጀግንነትን ስሜት ያለ ደፈርባይነትን እጅ አለመስጠትን ያስተማሩን ትልቅ አባት ናቸው። ጀግና ናቸው። የዚህን የጀግና ሰው ቅሬታ አካል ዲስፕሌይ እንዳይደረግ ባልነው መሰረት ተቀብለው ወደ ሀገሩ መመለስ አለበት ያለውንም ጥያቄ ምላሽ ሰጥተው በዛሬ ዕለት ለመረከብ በመብቃታችን በጣም ልዩ ደስታና ስሜት ነው የተሰማኝ። አሁን እግረ መንገዱን እያየን ያለነው ሙዚየሞችን አይተናል። ቅርሶች እንዴት እንደሚጠበቁ አይተናል። እነዚህን የምንመካባቸውን ባለታሪክ ሰዎች የእኛን አያት ቅድሚያቶቻችን፣ አባቶቻችንን፣ ጀግኖቻችንን እንዴት አድርገን መያዝ እንዳለብን ትምህርት ወስደናል። ከአሁን ድረስ ይሄ ቅርስ በዚህ መልክ ተጠብቆ መሰጠቱ ምናልባትም አፄ ቴዎድሮስ ያረፉበትን ቦታ ለማልማት አንድ ምቹ ሁኔታ ይሆነናል ብለን እናስባለን። በደምና በአጥንቱ ተከብሮ ያስከበረንን ትውልድ ስራቸውን ሕያው ለማድረግና ይህንን ለሚቀጥለው ትውልድ ትክክለኛውን ታሪክ ለማስተላለፍ ትልቅ ኃላፊነት ተረክበን የምንሄደው ብለዋል። ዛሬ በብሪታንያ ለንደን በሚገኘው የብሪታንያ የጦር ቤተ መዘክር በተደረገው በዚህ ታሪካዊ ርክክብ በብሪታንያ የኢትዮጵያ አምባሳደር አምባሳደር ፍሳ ሻውል በለንደን የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን፣ እንደዚሁም የኢትዮጵያ ወዳጆች ተገኝተዋል። ለዲ ደብልዩ ራዲዮ ሀና ደምሴ ለንደን።